ትኩረት በአፍሪካ ሰላም ጤና ስጥልን። ውድ የዝግጅታችን ታዳሚዎች፣ በዛሬው ዝግጅታችን የአውሮፓ ሕብረት እርዳታን ለፍልሰት ፖሊሲው ማስተግበሪያ መሳሪያነት እንዴት እየተጠቀመበት እንደሆነና በዲሞክራቲክ ሪፐብሊክ ኮንጎ ያለውን የሰላም ጭላንጭል እንቃኛለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የአውሮፓ ህብረት እርዳታን እንዴት ለፍልሰት ፖሊሲው ማስተግበሪያ መሳሪያ እየተጠቀመበት ነው ወደሚለው ቀዳሚው ርዕስ አልፈናል። የአውሮፓ ህብረት ኮሚሽን ለአፍሪካና ሌሎች አዳጊ ሀገራት የሚሰጠውን የልማት እርዳታ የፍልሰት ፖሊሲን ለማስተግበር ጫና በሚፈጥር መልኩ ለማስተግበር የሚያስችለውን ፖሊሲ ሀሳብ አቅርቧል። በዓለም አቀፍ የአውሮፓ መዋቅሩ በኩል አሁን የሚሰጠው እርዳታ ሀገሮቹ ከአውሮፓ ህብረት አባል ሀገራት የሚጠረዙ ስደተኞችን የመቀበላቸውንና ያላቸውን የድንበር ቁጥጥር ጥንካሬያቸው ላይ የተመሰረቱ ይሆናሉ። ፋይናንሽል ታይምስ እና ሮይተርስ ምልከታ ያደረጉባቸው የአውሮፓ ህብረት ውስጣዊ ሰነዶች ከአባል ሀገራቱ የሚጠረዙ ስደተኞችን የማይቀበሉ የአፍሪካ ሀገራት የሚሰጥ እርዳታ እንደሚቋረጥባቸው ያመለክታል። ይህ ፖሊሲ በሰብአዊ እርዳታ አቅራቢ ድርጅቶች በኩል ነቀፋን አስከትሏል። ኦክስፋም የተባለው ዓለም አቀፍ የእርዳታ ድርጅት የአውሮፓ ህብረት ያወጣው ፖሊሲ የአውሮፓ ህብረት የልማት ግቦችን የሚንድ ሲል አውግዞታል። አክሎም የአጭር ጊዜ የፖለቲካ ማስተካከያ ለማድረግ ሲባል ጠቅላላ መዋቅራዊ ሁኔታውን የሚንድ ነው በማለት ድርጊቱን ተቃውሞታል። ይህ ፖሊሲ የወጣው በሜዲትራኒያን ባህር አካባቢና በሰሐራ በኩል ወደ አውሮፓ ሀገራት የሚደረገውን መደበኛ ያልሆነ ፍልሰትን ለመግታት ነው ተብሏል። በተለይ እንደ ጀርመን፣ ጣሊያንና ግሪክ ባሉ ሀገሮች መንግስታት ፖለቲካ ውስጥ የፍልሰተኞች ጉዳይ ውጥረት ማንገሱ አልቀረም። በእነዚህ ሀገሮች መንግስታት ጥገኝነት ጠያቂዎችን በተመለከተ ዜጎቻቸው ተቃውሞ እያነሱ ነው። ፖሊሲው በተለይ ለአፍሪካ መንግስታት ጎጂ መልዕክት የሚያስተላልፍ መሆኑን ብዙዎች ይስማሙበታል። በመላው አፍሪካ ያሉ የፖሊሲ ሊቃውንትና ምሁራን አስገዳጅና ኒዮኮሎኒያላዊ በማለት እያወገዙት ነው። የአውሮፓ ህብረት አካሄድ የአፍሪካ ሀገራትን ሉዓላዊነት የሚዳፈርና በህብረቱ ላይ የነበራቸውን አመኔታ ሊያሳጣ ይችላል በማለትም ያክላሉ። በጀርመን በሚገኘው ኦቶ ፎን ጉሪክ ዩኒቨርሲቲ የሰላምና ደህንነት ተመራማሪ የሆኑት ዶክተር ማሪያ አዩክ ለዶቸ ቨለ የእንግሊዝኛው ቋንቋ አገልግሎት በሰጡት አስተያየት የአውሮፓ ህብረት እርዳታን ለፍልሰት ፖሊሲው ማስፈጸሚያነት መጠቀሙን ማቆም አለበት ይላሉ። ህዝባችሁን ከመሰደድ አስቁሙ፣ አሊያም እርዳታ አታገኙም የሚለው አባባል በኔ ሳቢ የትብብር ሳይሆን የአስገዳጅነት መንፈስ ነው ያለው። ይህ የአተገባበር ጉዳይ አይደለም። ይህም የአፍሪቃን ሀገራት እኩል የልማት አጋሮች አድርገው ከመውሰድ ይልቅ የድንበር ጠባቂነት ሚና ያላቸው ተጫዋቾች ያደርጋቸዋል። የአውሮፓ ህብረት ፍልሰትን የፖለቲካ መጠቀሚያ እያደረገ ነው። በአሁኑ ሰዓት የአውሮፓ ህብረት እያደረገ ያለው አፍሪቃውያን አውሮፓን ያጥለቀልቃሉ በሚል ስጋት በሀገራቸው አርፈው እንዲቀመጡ እያስገድደ ነው ያለው አፍሪካናይዜሽን ኦፍ ዩሮፕ ወደፊት አውሮፓ አፍሪካውያን የበላይ የሚሆኑባት አህጉር እንዳትሆን ካላቸው ስጋት እርዳታን ተጠቅመው የፍልሰት ፖሊሲያቸውን ለማስተግበር መሞከራቸው የተቃወሙት ዶክተር ማሪያ የአውሮፓ ህብረት በአፍሪካ የውስጥ ጉዳዮች ጣልቃ እየገባ ነው ሲሉም ይወቅሳሉ። ለስደት ምክንያት የሆኑትን ነጥቦች መዘንጋታቸውን በማከል የአውሮፓ ፖሊሲ አውጪዎች ብዙውን ጊዜ እንደ ስራና የደህንነት ያሉ ጉዳዮችን አጉልተው ለማየት ቢሞክሩም የአፍሪካ ተንታኞች ግን ሲጀመር ሰዎች ወደ ሌላ ቦታ እንዲፈልሱ የሚያደርጓቸውን ሁኔታዎች ይበልጥ እንዲጤኑላቸው ይጠይቃሉ። የጋና የጂኦፖለቲካና የደህንነት አማካሪ የሆኑት ፊደል አማካዮ አውሱ ሰዎች ከቦታ ቦታ የመንቀሳቀስ ፍላጎት አላቸው በማለት ሀሳባቸውን ይቀጥላሉ። ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ ገፊ ምክንያቶች አሏቸው። የኢኮኖሚ ችግሮች፣ በከተማና በገጠሮች መካከል ያለው የልማት አለመመጣጠን፣ አስከፊ ድህነት፣ ግጭት እንዲሁም ደግሞ የስራ አጥነትን መጥቀስ ይቻላል። በተጨማሪም ደግሞ ሁሉንም ድንበሮችን ለመቆጣጠር የሚያስችል ቴክኖሎጂ አለመኖሩም እንደ አንድ ችግር ይታያል። ምክንያቱም እነዚህን ድንበሮችን ማስተዳደርና ሰዎች እንዳይፈልሱ መቆጣጠር በጣም ከባድ ነው። ለፍልሰት በምክንያትነት ከሚጠቀሱ ዋና ዋና ችግሮች መካከል አንዳንድ ማህበራዊና ኢኮኖሚያዊ ችግሮች የከፋ ድህነት፣ ግጭትና ሥርዓትነት ይገኙበታል በማለትም ጠቅሷል። የመገናኛ ብዙሃንና ዓለም አቀፋዊ ጉዳዮች ተንታኝ የሆኑት ፖል ኤጄሚ ከፊዳል አማካዩ አውሱ ጋር ይስማማሉ። ቅድም እንደተናገርኩት በቅኝ ግዛት ዘመን አፍሪካውያን ወደ ውጭ እንዲሰደዱ ይደረግ ነበር። በአሁኑ ወቅት ደግሞ በተለይም ወጣት አፍሪካውያን ሀገራቸውን ጥለው እየተሰደዱ ነው። ለዚህም በምክንያትነት የሚጠቀሱት የስራ አጥነት፣ ግጭት፣ እርሃብ ናቸው። በአጠቃላይ በአፍሪካ ያለው ነባራዊ ሁኔታ ምቹ አይደለም። አክለውም የአስተዳደር ጉድለት፣ የፖለቲካ ለመረጋጋትና ድህነት ወጣት አፍሪካውያን ህይወታቸውን ለአደጋ ጋልጠው እንዲሰደዱ ከሚያደርጓቸው ገፊ ምክንያቶች ተጠቃሽ እንደሆኑም ጠቅሷል። ለዚህ ግን በርን ጥርቅም አድርጎ መዝጋት አሊያም የአጥር ግድግዳዎችን መገንባት መፍትሄ እንዳልሆነ ነው ያከሉት። ለዘላለም ዕድሜ ልካቸው በስልጣን ለመቆየት የሚፈልጉ በርካታ አምባገነናዊ መሪዎች አሉን ያሉት ፓውል እነዚህ ለስደት ዋና መንስኤዎች መሆናቸውንም መገንዘብ ያስፈልጋል ሲሉም ለዶቼ ቬለ ተናግረዋል። የአውሮፓ ህብረት እነዚህ ገፊ ምክንያቶችን ግምት ውስጥ ሳያስገባ የሚከተለውን የፍልሰት ፖሊሲና ፖሊሲውን ለማስተግበር እርዳታን እንደ መሳሪያነት መጠቀሙን ተገቢ እንዳልሆነ የጠቀሱት ዶክተር ማሪያ ፍልሰት ከፖለቲካ ጋር መቆራኘት የለበትም ይላሉ። ፍልሰት ከድህነትና ከፖለቲካ ጋር መቆራኘት የለበትም። በአፍሪቃና በአውሮፓ ህብረት መካከል ጤናማ ግንኙነት ሊኖር የሚችለው የግንኙነቱ መርሆች በመከባበር፣ በኩልነትና ፍትሐዊነት ላይ የተመሰረቱ ሲሆን ነው። ኢኩቲ ጀስቲስ፣ ፋይናንሻል ታይምስ እና ሮይተርስ የተመለከቱት የአውሮፓ ህብረት የውስጥ ሰነድ ለአፍሪካ ሀገራት የሚሰጠውን እርዳታ ሀገሮቹ ዜጎቻቸው ከአውሮፓ ህብረት አባል ሀገራት ሲጠረዙ ለመቀበል ፍቃደኛ መሆን እንዳለባቸው እንደ ቅድመ ሁኔታ ያስቀምጣል። የአፍሪካ ሀገሮች ዜጎቻቸውን እንዳይፈልሱ ብርቱ ቁጥጥር ማድረግ እንዳለባቸውም ያትታል። ይህ በማያስፈጽሙት ላይ ደግሞ ከህብረቱ የሚሰጣቸውን እርዳታ እንደሚቋረጥ በግልጽ ያስቀምጣል። ዓለም አቀፍ የእርዳታ ለጋሽ ተቋማት ግን ይህ ከሰብአዊነት የወጣ ፍልሰትና ፖለቲካ እንዲሁም የደህንነት ጉዳዮችን የሚቀላቅል ሲሉ ክፉኛ ተችተውታል። ከምንም በላይ ደግሞ ህብረቱ ከአፍሪቃ ጋር ሊኖረው የሚገባው የትብብር መርሆ በእኩልነትና በፍትሐዊነት መሆን ሲገባው ይህን በሚንድ መልኩ ፖሊሲ መቅረጹንም በብርቱ ተቃውመውታል። ውድ አድማጮች አሁን ወደ ኮንጎ ዲሞክራቲክ ሪፐብሊክ የሚወስደን ርዕስ ላይ ደርሰናል። የኮንጎ ዲሞክራሲያዊ ሪፐብሊክ መንግስት በሩዋንዳ መንግስት እንደሚደገፉ ከሚነገርለት የኤም 23 አማጺ ቡድን ጋር እንደ ጎርጎሮሳውያን አቆጣጠር ባለፈው ሐምሌ 19 ቀን 2025 የተኩስ አቁም ስምምነት በቃጣር ዶሃ ተፈራርመዋል። የተኩስ አቁም ስምምነቱ ሁለቱም ወገኖች ከዚህ ቀደም አሜሪካ ዋሽንግተን ውስጥ እንደ ጎርጎርሲያን አቆጣጠር ሰኔ 27 ቀን 2025 የተደረሰ አጠቃላይ የሰላም ስምምነት አካል ነው ተብሏል። በስምምነቱ እንደተመለከተው ሁለቱም ተፋላሚ ኃይሎች በኃይል ተጨማሪ ቦታዎችን ለመያዝ የሚያደርጉትን ሙከራን ጨምሮ ከጥላቻ ፕሮፓጋንዳ እንዲቆጠቡና ወደ ዘላቂ የተኩስ አቁም ስምምነት እንዲያመሩ ቃል ገብቷል። የአፍሪካ ህብረት ስምምነቱን አሞካሽተው ከደገፉት ዓለም አቀፍና አህጉራዊ ድርጅቶች ቀዳሚው ነው። በምስራቅ የዲሞክራሲያዊት ኮንጎ ሪፐብሊክና ታላላቅ ሐይቆች አካባቢ ዘላቂ ሰላም፣ ደኅንነትና መረጋጋትን ለማስፈን የሚደረገውን ጥረት ትልቅ ምዕራፍ ነው ብለዋል። ከሶስት አስርት ዓመታት በላይ አንድ የፋም ሌላ ጊዜ ጋም እያለ እዚህ ደረጃ ላይ የደረሰው የምስራቅ ኮንጎ ግጭት በሺዎች የሚቆጠሩትን ለሞት በመቶ ሺዎች የሚቆጠሩትን ደግሞ ከቤት ንብረታቸው አፈናቅሎ ብርቱ ሰብአዊ ቀውስ አስከትሏል። በዚህ ዓመት ተጠናክሮ ብቅ ያለው የኤም 23 አማጺ ቡድን በማዕድን በበለጸገው ምስራቃዊ ኮንጎ የጎማ ከተማን ጨምሮ የአካባቢውን በርካታ ከተሞች በቁጥጥር ስር መዋልን ተከትሎ ታጣቂዎቹ እንዲህ አይነት ድፍረትና ወታደራዊ ብቃት የተቀዳጁት በሩዋንዳ ድጋፍና አይዞህ ባይነት ነው በማለት ኮንጎና የተለያዩ ምዕራባውያን ሀገራት ይወነጅላሉ። በዚህም ምክንያት በኮንጎ ዲሞክራሲያዊ ሪፐብሊክ እና በሩዋንዳ መንግስታት መካከል ከፍተኛ ውጥረት ውስጥ እንዲገቡ አድርጓቸዋል። ሩዋንዳ ግን በፍጹም በማለት ክሱን ታስተባብላለች። በኳታር የተደረገው ስምምነት ከኮንጎም አልፎ ለአካባቢው ሰላምና መረጋጋት አዲስ ምዕራፍ ከፋች ሲል የአፍሪካ ህብረት ያወደሰውም በምክንያት ይመስላል። የኮንጎ መንግስትና የኤምአይ 23 ታጣቂዎች በዶሃ የሰላም ስምምነት ከተፈራረሙ በኋላ አሜሪካ በተለይ በኪንሻሳ የሚኖሩ ዜጎቿ አካባቢውን በአይነ ቁራኛ እንዲመለከቱ ሰብሰብ ብለው ማህበራዊ መስተጋብር ከመፈጸም እንዲቆጠቡና ስለ ሀገሪቱ ጸጥታ በጋዜጦች የሚወጡ ዜናዎችን እንዲከታተሉ መክራለች። በተጨማሪም ለበርካታ ቀናት የሚያገለግል በቂ ምግብና ውሃ ማጠራቀም እንደሚገባቸውና በሻንጣቸው ውስጥም የታሸጉ አስፈላጊ ነገሮችን፣ ልብስ፣ መድኃኒቶች፣ የጉዞ ሰነዶች መያዝ እንዳለባቸው የአሜሪካ ባለስልጣናት ለዜጎቻቸው ባስተላለፉት መልእክት መክረዋል። ይህ የአሜሪካ ባለስልጣናት ምክር ለወትሮው ግጭት ባለባቸው አሊያም ይከሰታል ተብሎ በሚሰጋባቸው አገሮች ዜጎቻቸው ወደ አካባቢው እንዳይጓዙ አሊያም ከአካባቢው በአስቸኳይ ለቀው እንዲወጡ ከሚያስተላልፉት የጥንቃቄ መልእክቶች በእጅጉ የተለየ ነው። አንዳንዶች እንደሚሉት ከደህንነት ስጋት መልዕክትነት ይልቅ በተፈጥሮ አደጋ ጊዜ ለነዋሪዎች የሚሰጥ ምክር ይመስላል ብለውታል። ይህ ማለት በኮንጎ የተፈረመው የሰላም ስምምነት አሜሪካ አካባቢውን የጉዞ እቀባ የምታደርግበት ሁኔታ ላይ እንዳልሆነ ያመለክታል ሲሉ የሚናገሩም አሉ። በኪንሻሳ በሚገኘው የኮንጎ ገለልተኛ የምርምር ማዕከል ሰራተኛ የሆኑት የህግ ባለሙያና የግጭት ተንታኝ ሬጌን ሚቬሪ በምስራቃዊ ኮንጎ ያለው ነባራዊ ሁኔታ አሜሪካውያኑ ከሚገልጹት በላይ አስከፊ እንደሆነ ይገልጻሉ። ምናልባት አሜሪካውያኑ እንዲህ አይነት መልዕክት ያስተላለፉት በራሳቸው መንገድ ባሰባሰቡት መረጃ ላይ ተንተርሰው መሆኑን በማከል በምስራቅ ኮንጎ የተከሰተው ቀውስ በአንዳንድ መንገዶች በኪንሻሳም የሚታይ ይመስለኛል። የፖለቲካ ቀውሱም ቢሆን እንደቀጠለ ነው። በአሜሪካውያን ዘንድ በኪንሻሳ ምን ሊከሰት እንደሚችል ከኛ ይልቅ ብዙ የሚያውቁ ይመስለኛል። ምናልባት እኛ የማናውቀውን ሌላ መረጃ ሊኖራቸው ይችላል። በመሬት ላይ ያለው እውነታ ግን በምስራቃዊ ኮንጎ ሁኔታው መጥፎ እንደሆነ ግልጽ ነው። በኒዘርላንድ የአፍሪካ ጥናት ማዕከል ተባባሪ ፕሮፌሰር እና ከፍተኛ ተመራማሪ የሆኑት ሊደወይደ በርከሞ እንዳሉት ከሆነ ደግሞ ምንም እንኳ የሰላም ስምምነት ቢፈረምም ብዙ የኮንጎ ክፍሎች አሁንም በኤም23 ታጣቂዎች ቁጥጥር ስር ናቸው። ይህ ደግሞ ተስፋ የተጣለበትን የሰላም ስምምነት አደጋ ላይ እንዳይጥለው ስጋቶች እንዳሉ ይናገራሉ። በተለያዩ የሀገሪቱ ክፍሎች በተለይም በምስራቃዊ ኮንጎ ሰሜንና ደቡብ ኪቡ ግዛቶች ጦርነቱ የህዝቡን የዕለት ዕለት ኑሮ ጫና ውስጥ ከቶታል። የሰላም ስምምነቱ ከተፈረመ በቀናት ጊዜ ውስጥም የኤም23 ታጣቂዎች አዳዲስ አካባቢዎችን መቆጣጠራቸውን መረጃዎች ያመለክታሉ። የሰላም ስምምነቱ በግጭቱ ውስጥ ያሉ ወገኖች ሁሉ ግዛታቸውን ለማስፋፋት የሚደረጉትን ጥረቶች እንዲያቆሙ የሚጠይቅ ነው። ይሁንና የተባበሩት መንግስታት ድርጅት እንደገለጸው ከሰላም ስምምነቱ በኋላ የኤም 23 አማጽያን አዲስ በከፈቱት ጥቃት ቢያንስ 19 ሰላማዊ ሰዎች ተገድለዋል። ይህ በቅርቡ በዶሃ የተፈረመው የተኩስ አቁም ስምምነት በግልጽ መጣሱን ያመለክታል ነው የተባለው። የሰብአዊ መብት ተሟጋቹ ፊልሞን ሩዚንግ የዶሃ ስምምነቱ በመርህ ደረጃ ሰላምን ለማምጣት አስፈላጊ መሆኑን ቢገልጽም ከስምምነቱ በኋላ እየተፈጸሙ ያለው አዝማሚያዎች የተጠበቀውን ሰላም እንዳይሰፍን እንቅፋት ሊሆኑ እንደሚችሉ ያስጠነቅቃል። ሌላኛዋ የፖለቲካ ተንታኝ ልደይ ዋይድ ባር ኮሞስ የሚደረጉ የሰላም ድርድሮች የግጭቱ ተሳታፊዎች በሙሉ አካታች መሆን እንዳለበት ያሳስባሉም። ባለፉት ጊዜያት በርካታ ተከታታይ ያልተተገበሩ ስምምነቶች ተደርገዋል። አንዳንዶቹ ግልጽ አይደሉም። እናም አሁን የሚካሄዱ ስምምነቶች አካታች የሆነ ሂደት እንዲኖራቸው በጣም አስፈላጊ ነው። በዚህ ሂደት ውስጥ ከልዩ ልዩ ተዋናይ ወገኖች ለሰላም እውነተኛ ቁርጠኝነት ያስፈልጋል። በተለይ ግንባር ላይ ያሉ የተለያዩ ፓርቲዎች ተሳትፈው ሁሉን አቀፍ የሆነ ሂደት እንዲኖር ለማድረግ አሁንም ገና ብዙ መንገድ መሄድ እንዳለብን ይሰማኛል። የፖለቲካ ተንታኞቹ እንደሚሉት ዶሃ ላይ የተደረሰው ስምምነት ተግባራዊ እንዲሆንና በአካባቢው ዘላቂ ሰላም እንዲኖር ከተፈለገ በግጭቱ ተካፋይ የሆኑ ወገኖች በሙሉ ማለትም የጦር መሳሪያ ያነሱም ሆነ ያላነሱ ፖለቲከኞች ያካተተ መሆን ይገባዋል። ውድ አድማጮች ለዛሬ ያልነው እንግዲህ በዚሁ ፈጸም። ዮሐንስ ገብረ እግዚአብሔር ነበርኩ። ቸር ያሰማን።